በሆሮ ጉድሩ ወለጋ ዞን አቤ ጎንጎሮና በምስራቅ ወለጋ ሊሙ ገሊላ ወረዳዎች ቁጥራቸው ከሀያ በላይ የሚሆን ሰዎች በመንግስት ቁጥጥር ስር መዋላቸው ተነገረ። የሊሙ ገሊላ አስተዳዳሪ ሰዎች ስለመታሰራቸው ግን የሚያውቁት ነገር እንደሌለ ነው የተናገሩት። ናኮር መልካ ዝርዝሩን ይዟል። ወይዘሮ ወርቃየው ጉደታ አቤዶንጎሮ ወረዳ ቱሉ ጋና ቀበሌ ነው የሚኖሩት። ባለቤታቸው አባገዳ ገዳ ለታ አቢሼ ባለፈው ሳምንት ቁጥጥር ስር እንደዋሉ ተናግረዋል። የትላንት ሳምንት ሰኞ እለት በጽህፈት ቤት እንደሚፈለግ ነግረውት ይዘውት ሄዱ። ሁለት ቀን የት እንደወሰዱት አላውቅም ነበር። በጣም ተጨናንቀን ስናለቅስ ነበር። ቆይቶ በሆሮ ጉድሩ ሻምቡ ከተማ መታሰሩን ሰማን። ወይዘሮ ወርቃየው አባ ገዳ ለተአብሼ ከዚህ ቀደምም ሲታሰሩ እንደነበር እና የዛሬ ሁለት ዓመት ገደማም ጦል ላይ ታስረው እንደነበር አስታውሰዋል። የአቤዶን ጎሮ ወረዳ ነዋሪ አቶ ጅረኛ ብየና ለቪዮኤ እንደተናገሩት ቁጥራቸው ከሀያ በላይ የሆኑ ግለሰቦች ባለፈው ሳምንት በማዘዣ ማዕከሉ ተይዘዋል። ከተያዙት መካከል አባ ገዳዎች፣ መምህራን አርሶ አደሮችና የወረዳው ኦዴፓ ጽፈት ቤት ኃላፊም ይገኙበታል ብለዋል። ከታሰሩት መካከል አብዛኞቹ አርሶ አደሮች ናቸው። በጦሮ ቦራ ከሚባልና ከዚህ አስራ ሁለት ኪሎ ሜትር ከሚርቅ ቦታ ነው የወሰዷቸው። የወረዳው አባገዳዎችም ታስረዋል። ለምሳሌ አባገዳ አበበ ቦረናና አብሼ ለታ ይገኙበታል። ወጣቶችም ታስረዋል። ሆማ ጋሌላ ከሚባል ቀበሌ የመጡም አሉ። በ1996 ዓ ም ከሐረር ተፈናቅሎ የመጡም አሉበት። አበበ ነሞምሳ የሚባል የሆስፒታል ጥበቃ ሠራተኛ፣ የቱሉ ጋና ቀበሌ ሊቀመንበርና የአዴፓ ጽህፈት ቤት ኃላፊም ተይዘዋል ግለሰቦቹ በማዘዣ ማዕከሉ ቁጥጥር ስር የዋሉት የኦሮሞ ነጻነት ግንባር ኦነግን ትደግፋላችሁ ተብለው ነው ብለውኛል አቶ ጅሬኛ ያኔ እንግዲህ ለማረጋጋት አብረው እየሄዱ ነበር ለምሳሌ ነገራ አሻ የተባሉ መምህር ምንም አላጠፉም ኦነግ በዚህ ሲንቀሳቀስ አባገዳዎችና ሌሎችም ሰዎች ህብረተሰቡን ለማረጋጋት አብረው ሲሄዱ ነበር። ታሳሪዎቹ በአሁኑ ሰዓት ሻምቡ ከተማ በማዘዣ ማዕከሉ ካምፕ እንደሚገኙና እስካሁን ምንም አይነት ጥያቄ እንዳልቀረበላቸው መስማታቸውንም አቶ ጅሬኛ ብየና ተናግረዋል። የወረዳውን አስተዳዳሪ አቶ ገመቹ ነገሪን በእጅ ስልካቸው ለማግኘት ያደረግነው ሙከራ ይህንን ዘገባ እስካጠናከርን ድረስ ስልካቸው ጥሪ የማይቀበል በመሆኑ አልተሳካም። የሆሮ ጉድሮ ወለጋ ኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ አቶ ለሊሳ በቀለ በበኩላቸው ቆይተው መልስ እንደሚሰጡ ከነገሩን በኋላ ስልካቸው ላይ በተደጋጋሚ ብደውልም ላገኛቸው አልቻልኩም። ቀድሜ ስደውልላቸው ግን ይህንን መልስ ሰጥተውኝ ነበር ይላሉ። ግን በተጨባጭ ያየነው ነገር የለም ወረዳ ላይ ካሉ ባልደረቦች አጣርቼ ትክክለኛ መረጃ ብሰጥ አይሻልም። በተመሳሳይ ሁኔታ በምስራቅ ወለጋ ሊሙ ገሊላ ወረዳም ሰዎች በማዘዣ ማዕከሉ ቁጥጥር ስር ውለዋል ሲሉ አቶ በንቲ ለሙ የተባሉ የወረዳው ነዋሪ ተናግረዋል። አስር የገሊላ ከተማ ነዋሪዎች የኦሮሞ ነጻነት ግንባርን በመደገፍ ተጠርጥረው ባለፈው ሳምንት ቅዳሜ በማዘዣ ማዕከሉ ቁጥጥር ስር ውለዋልም ብለዋል። ባለፈው ቅዳሜ ቄስ መልካሙና ቄስ መሠረትን ይዘው ደበደቧቸው። ሌሎች ልጆችንም ይዘዋል። አምሳል ሸምሱና በላይ በየነ የተባሉ ግለሰቦችም አስረዋል። እናንተ ኦነግን ትደግፋላችሁ፣ ምግብ ታቀርቡላቸዋላችሁ፣ እንዲያውም ጸጉራችሁ የኦነግ ነው፣ ኦነግ ናችሁ ብለው ነው ሲያስሩ የነበሩት። ማሞ አበበ የሚባሉ ግለሰብ መምህር ናቸው ስለታሰሩ ፈተና ሳይፈተኑ ቀርተዋል ተማሪዎች። የኦሮሞ ነጻነት ግንባር ኦነግ እና የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ባለፈው ሳምንት እርቅ ማውረዳቸውን ይፋ ካደረጉ በኋላ በኦነግ ደጋፊነት ሰዎችን ማሰር አግባብነት የለውም ብለዋል። ሁለቱ ወንድሞቹ እንደታሰሩ የተናገረው አብዲ ገመዳ የተባለ ግለሰብም ስለ ሁኔታው እንዲህ አብራርቶልኛል። ቶኮ ሰበብ ይነምን ያፈድ እንዲሉ አንዱ ምክንያት የሚጠይቅ ሰው የለም። ለምሳሌ ታሪኩ ገመዳ የተባለው ወንድሜ የስድስተኛ ክፍል ተማሪ ነው። የኮበለለ ሰው እናንተ መካከል አለ ነው ያሉን። እኛ ጋ ማንም ኮብልሎ አልመጣም፣ መረጃው ለእኛ አዲስ ነው ብለናቸዋል። የወረዳው አስተዳዳሪ አቶ አብዲሳ ቀና ጋዳውዬ ለስራ ጉዳይ አዳማ ከሄዱ አንድ ሳምንት እንዳለፋቸው ጠቅሰው ስለ ሰዎች መታሰር ምንም አይነት መረጃ እንደሌላቸው ተናግረዋል። ከጥቂት ቀናት በኋላ ስለሚመለሱ ስለ ጉዳዩ አጣርተው ገለጻ ሰጣለውም ብለዋል። እሳቸው በወረዳው እያሉ ስለነበረው ሁኔታ ግን እንዲያብራርተዋል። እንደዚህ ያለ መረጃ የለኝም። የጸጥታ ጽህፈት ቤት ኃላፊም ከእኔ ጋር ነው። ከሥራ ፈጻሚዎች ውጪ ማንም እዚያ የለም። ማን እንደያዛቸው የማውቀው ነገር የለኝም። ሰዎች ስለመያዛቸውም ካንተ ነው የምሰማው። ባለፈው ሳምንት በአምቦ ከተማ በኦነግ እና በኦዴፓ መካከል የነበረው ቅራኔ ተፈቶ እርቅ መፈጠሩን የተቋቋመው የቴክኒክ ኮሚቴ ማሳወቁን መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ អ um, ្នកអម្បាញ់ទេ